የተቃዋሚ ፓርቲዎች መበራከት ትግሉን ከማዳከም ሌላ ፋይዳ የለውም በማለት የመላው ኢትዮጵያ አንድነት ድርጅት መኢአድ እና ሰማያዊ ፓርቲ ከሌላው ሀገሮች ልምድ በመቅሰም ስልት እንደነደፉ የሰማያዊ ፕሬዚዳንት አቶ የሺዋስ አሰፋ ያስረዳሉ። በዚህ መንግስት የሚኖረው በራሱ ጥንካሬ ሳይሆን በተፎካካሪዎቹ ድክመት ነው። ከድክመቶቹ ዋነኛው ደግሞ ትብብሮችን ለመመስረት ከመሰረቱም በኋላ የማጎልበትና የማስቀጠል ቁርጠኝነት ማነስ ነው። ስለሆነም በተበታተነ ኃይል የሚደረገው ትግል በተለይም በምርጫ ጊዜ ድምጽ ስለሚከፋፍል ለአገዛዙ መቀጠል የራሱን ጉልህ አስተዋጽኦ አድርጓል። ወደ ተግባር የምንገባበት ጊዜ አሁን ነው እላለሁ። ዛሬ ሀገራችን ካለችበት አስከፊ ሁኔታ ለመውጣት የኛ መተባበር፣ አንድ መሆን፣ ጠንክሮ መውጣት፣ ገዢውን ፓርቲ መፎካከር ጊዜ የማይሰጠው ተግባር ነው። በቅብብሎሽ ወጣቱ አብሮን በመስራት አላማችንን በማዋሃድ እንሰራለን ያሉት የፓርቲዎቹን የስምምነት ሰነድ በተፈራረሙበት ወቅት የሚያድ ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። እኛ ትንሽ እድሜያችን የገፋ ሊሆን ይችላል። ወጣቶቹ ደግሞ የበለጠ ከእኛ ጋር ተባብረው በአላማ ደረጃ ሁለታችንም ፕሮግራማችንም ሆነ ሌላ በሙሉ አንድ ነው። ችግሩ በኢትዮጵያ ፖለቲካ ሁሉም መሪ ለመሆን ይፈልጋል። ሁሉም አንዳንድ ትንሽ ፓርቲ አቋቁሞ ለመታገል ይፈልጋል። አላማው አንድ ሆኖ ግን ብዙ ፓርቲዎች ናቸው ያሉት። ይሄ የትም አደርሰንም። ስለዚህ የቅንጅትን የ1997 ትምህርት በመውሰድ ነው እኛ አሁን ሁለቶን ሌሎችም ወደ እኛው አላማቸው የእኛ አይነት የሆኑ ኅብረ ብሔራዊ ፓርቲዎች ከእኛ ጋር ሊታገሉ ይችላሉ ብዬ ገምታለሁ። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ